በዩናይትድ ስቴትስ የኮሮና ቫይረስ ስርጭት እየተስፋፋ ባለበት በአሁኑ ወቅት የ2020 ፕሬዚዳንታዊ ምርጫ አሸናፊ መሆናቸው የተገለጸው የቀድሞ ምክትል ፕሬዚዳንት ጆ ባይደን አገሪቱን ፈጥኖ መርዳት እንዲችሉ የፕሬዚዳንት ትራምፕ አስተዳደር የርክክቡን ሂደት በዚህ ሳምንት እንዲጀምር እየጠየቁ መሆናቸውን የአሜሪካ ድምፅ ዘጋቢ ሚሼል ኩዌን ዘግባለች። ደረጀ ደስታ እንደሚከተለው ያቀርበዋል። የትኛውንም የዩናይትድ ስቴትስ አካባቢ ብንመለከት የኮሮና ቫይረስ ስርጭት እየጨመረ መሆኑን እንሄዳለን። የኮቪድ-19 ወረርሽኝ ተጠያቂ የሆነው ቫይረስ ግን በፖለቲካው ድራማ ተሸፍኖ እናገኘዋለን። ይህም ፕሬዚደንት ትራምፕ በ2020 ምርጫ አሸናፊ ከሆኑትና እንደ አውሮፓ አቆጣጠር በመጪው ጥር 20 ፕሬዚደንት ይሆናሉ ተብለው ከሚጠበቁት ከጆ ባይደን አስተዳደር የርክክብ ቡድን ጋር ሆነው ለሽግግሩ ይተባበራሉ ወይስ ምን ያደርጋሉ የሚለው ነው። እስካሁን እንደሚታየው ትራምፕ ያለምንም ማስረጃ ምርጫው ተጭበርብሯል በሚል በስፋት የሚያሰራጩትን ወሬ የቀጠሉበት ሲሆን አዲሱ አስተዳደር የርክክቡንና ሽግግሩንም ስራ እንዲጀምር አልፈቀዱም። የባይደን ቡድን አባላት ወረርሽኙ በተስፋፋበት በዚህ ወቅት ይህ መደረጉ አገሪቱን አደጋ ላይ ይጥላታል በማለት ይናገራሉ። የባይደን ቡድን የኮቪድ-19 አማካሪ ቦርድ አባል የሆኑት ዶክተር ኦቱል ጋዋንዴ እንዲህ ይላሉ It is in the nation's interest that the transition team get the threat assessments that the team knows about, The uh, understand the vaccine distribution plans. We need to know where the stockpiles are, what the status is of the masks and gloves. <laughs> እንዲሁም መጠኑ ምን ያህል እንደሆነ የእጅ ጓንቶች፣ የአፍና አፍንጫ መሸፈኛ ጭምብሎች ክምችቶች ምን ያህል እንደሆኑ ማወቅ ይኖርበታል። መተላለፍ የሚኖርባቸው መረጃዎች በርካታ ናቸው። እስከ መጨረሻው ደቂቃ ድረስ የሚጠበቁ ነገሮች አይደሉም። ዋሽንግተን ፖስት እንደዘገበው ፕሬዚደንት ትራምፕ ላለፉት አምስት ወራት በተደረጉት የኮሮና ቫይረስ ግብረ ኃይል ስብሰባ አንዱንም አልተካፈሉም። <laughs> In this process is starting right away. Millions of doses will soon be going out the door. They're all ready, waiting for that final approval. As soon as April, the vaccine will be available to the entire general population. ይህ ሂደት ወዲያውኑ ነው የሚጀምረው። በቅርቡ በሚሊዮን የሚቆጠሩ ክትባቶች ለመሰራጨት ዝግጁ ናቸው፤ የመጨረሻውን ይሁንታ እየተጠባበቁ ነው። አድሚራል ብሬት ጌርዋር የዋይት ሀውስ የኮሮና ቫይረስ ግብረ ኃይል አባል ናቸው። እሳቸው እንደሚሉት የትራምፕ አስተዳደር የኮሮና ቫይረስን ለመዋጋት የሚያደርገው ጥረት ራሳቸው የባይደን ቡድን አባላትን ጨምሮ በሕዝቡ ዘንድ ከፍተኛ ተቀባይነት አለው። እንዲህ ይላሉ ብሬት I, I want to be as transparent as possible with everybody. This is not a political issue. This is an issue of public health and saving American lives. And I think there's nothing more important than that. But the Charlie met on a Kahulum Garagil Salamun of Algalo. You hear political good day to them. You, your husband in a Nati Mimalekatana, you were Katamirikawan and Hughes Madano. Kazibaras for like a good day, Yalemus Lingam. የፕሬዝደንት ትራምፕ የቀድሞ የደህንነት ጉዳዮች አማካሪ የነበሩት ጆን ቦልተን የዋይት ሀውስ ሰዎች ቫይረሱን አስመልክቶ ያላቸውን መረጃ ለመጪው የጆ ባይደን አስተዳደር እንዲያጋሩ የሪፐብሊካን ፓርቲ አባላት ግፊት እንዲያደርጉ ጠይቀዋል ስ this is something he needs to get over and again I just think it requires uh, Republicans to explain that in the nature of things we need a transition and, uh, and we should proceed with it as soon as we can. አሁንም እንደገና ልድገሙ። ርክክቡ ለምን እንደሚያስፈልግ ሪፐብሊካኑ በግልጽ ማብራራት ያለባቸው ይመስለኛል። በሻልነው ፍጥነት ይህን ነገር ማከናወን ይኖርብናል። የጆን ሃፕኪንስ ዩኒቨርሲቲ ባወጣው ዘገባ መሰረት በአሁኑ ወቅት በዩናይትድ ስቴትስ ወደ 11 ሚሊዮን የሚሆኑ ሰዎች ለኮሮና ቫይረስ መጋለጣቸው የተረጋገጠ ሲሆን ወደ 246,000 የሚጠጉት ደግሞ ህይወታቸውን አጥተዋል። በቫይረሱ ስርጭት ዩናይትድ ስቴትስ በዓለም የቀዳሚነቱን ስፍራ የያዘች መሆኑም ተዘግቧል።